እስካሁን ምንም እንትን የለም። ይሄ ነው የሚባል በአንጻራዊ ነገር አለ። ዛሬ ምንድን ነበረ የተሻለ ነገር አለን ማለት አልማው እንደቀጠለ ነው። አሁንም ሰላም ነው በተረፈ አዎ ሰላም ነው። ትላንት አራዳ አካባቢ ግን ተጨማሪ የመከላከያ ኃይል እየመጣ ነው የሚል ወሬ ስለደረሰ ከአዲስ አበባ አዲስ አበባ ተጭኖ እየመጣ ነው የሚል ንብር እና ወጣቱ በቃ የግደሉን ብሎ በጣም ብዙ ወጣቶች ነበር። ያው በሺዎች የሚቆጠር ነው እንትን ያሉት። እሱን ለመመለስ ነበር ልዩ ኃይሎች በተኩሱ እንትን እያደረጉ የነበረው። የደረሰ ጉዳት አለ? የደረሰ ጉዳት የለም። ወደ ላይ እየተኮሱ ህዝቡ እንዲገባና እስከ ጥቃት እንዲተርፍ ነው ልዩ ኃይሎች እንትን ሲያደርጉ የነበሩት። ትላንት ዛሬ እስካሁን ድረስ እንትን የለም። አንገረብ አካባቢ ያለው ሁኔታ ደህና ነው። ትናንትም ዛሬም ደህና ነው። አዎ ኮሎኔሉም ሄደው እያዩት ነው። ሰዎች ለማግኘት ተችሏል። አሁን ሙከራው ከሽፏል እና ደህና ነው። አሁን ኮሎኔሉም ሆኑ ሌሎቹ እነ አቶ አታላይ ሁሉም ደህና ናቸው። አዎ ደህና ናቸው። ያው ኮሎኔሉም ደህና ነው። ትንሽ እቺ የቀጠሮ እንትን ሳይቀርብ እሱ ቀጠሮ ምናምን የተባለ አራት ጊዜ መቀጠሩ ደስተኛ አለም ሆኖ አጫውቶኝ ነበር። ነው ከዚህ በፊት ያለው ማለት ነው። የክልሉ ባለስልጣኖች ከትናንትና ወዲያ ሰዎች ወደ ወህኒ ቤት ሄደው የነበረው ለሰራተኞች ደሞዝ ለመክፈል ነው ብለው ነበረ። ልክ ነው። ይሄንን ሰው ያውቃል። ምን አለመሰለ ሰሌ በዚህ በኩል እንደዛ ብሎ አወሩ። እንደገና ደግሞ ለኮነሬል ኮነሬል ጥሮታ ለመስጠት መሄድ ነው ብሎ ወደኋላ የሚሉ እንትን አለ እዛ ወኒዎች ውስጥ ክፍያ የኮንድሬንን ጥሮታ እነሱ አስበውለት እነሱ አሳቢ ሆነ ሄደው ሊከፍሉት ማለት ነው። እንደዛ ተብሎ ተወርቷል። እንደዛ ብለዋልም ተብሎ ተወርቷላ። እና አሁን በቃ አጠቃላይ የነበረው በኮንሬል በሚሄድ ወደዛ የሰውን ትኩረት ወደዛ በመሳብ አድማው እንዲቋረጥ ለማድረግ የተደረገ ጨዋታ ነው ወይም ደግሞ ከመር በቃ ለመውሰድ ወይም ህዝቡ አድማው ስለሆነ እንደ ድሮ አይተባበረም በሚምስል የተደረገ ሙከራ ነበረ ነው እንጂ እዛ ሄደው የሚከፍልበት ምንም እንትን የለም። አይተንም አናግን ከዚህ በፊት እንደዛ መከላከያ ሄዳ ከፍልም በዚያውም አራት ፓትሮል ምን ያደርግ ሄዳል የተለያዩ ጉዳዮች እንደዚህ በግልጽ ቅስቀሳ የሚያካሂዱ ወገኖች አሉ እንዴ ጎንደር ውስጥ ግርግር ለመፍጠር የሚፈልጉ ኃይሎች ናቸው እንዲህ አይነት ወሬዎችን የሚያስወሩ ነው የሚሉት፣ እነሱ ይላሉ። አሁን ያለመሰለ የህዝብ ጥያቄ መለስ ሲያቀታቸው ወይም መመለስ ሳይፈልጉ ሲቀሩ ጥያቄውን ይቀሙትና ወደ ሌላ ኃይል ይሰጣሉ። ይሄ የተለመደ ከያምናምን አመት የለመድ ነው እንትን ነው እና ምን ለማትፈልጌ ነው። አሁን ለምሳሌ ያን የመሰለ ሰላማዊ ሰልፍ ጸረ ሰላም ኃይሎች የጠሩት ነው ህዝቡ ሞት ስተ ይቅጠር ሰላም ሀይል ጥይቅት ነው ወዘተ ማለት የነሱ ፕሮፓጋንዳ ነው እንጂ ማንም በግልጽ የሚጠይቅ ሰው የለም። በቃ ህዝቡ ጥያቄ ያለው ጥያቄውን አቅርቧል። ከዛ ውጭም ሌላ ፖለቲካዊ እንትና አጀንዳ አልተራመደም። ይሄ በራሳቸው ጥፋት የመጣ ነገር ስለሆነ አሁንም ከመጀመሪያ ተጠያቂዎች አልነበርንም ለማለት ልክ ነበርን ለማለት ና አረጋግተናል ብለው ሌላው አካላት እንትን ለማለት ያደርጉት የሚያደርጉት ሙከራ ነው እንጂ ምንም አይነት በግልጽ የሚንቀሳቀስ እስካሁን እኔ አላየሁም። ህዝቡም የሚቀበሉ አይደለም። ለሁከት የሚደረግ ቅስቀሳ አለ እንዴ? እንደዚህ ሰው ላይ ጉዳት አድርሱ ወይም ንብረት ላይ ጥፋት አድርሱ የሚባሉ ቅስቀሳዎች የሚደረጉ አሉ ውስጡ ውስጡንም ቢሆን እዚህ ውስጥ ለውስጥ እንደዚያ እንትን እኔ እስካሁን አላየሁም። አንድ ወረቀት ባለፈው ባለቤት ማን እንደሆነ አይታወቅም። ወረቀቱም ጭራሽ ሆን ተብሎ የተጻፈ ነው፣ ማን እንደጻፈውም አይታወቅም። እና ያ ወረቀት ምን ይል ነበር? ዴድላይን ቀን አስቀምጦ እስከዚህ ቀን ቀነ ገደብ እንትን ብሎ እስከዚህ ቀን ያልወጣችሁ እንጂ የሆነ እርምጃ ወሳለን ወደ ሰይል ነበር። ግን ዝም ብሎ ተራ ለራሳቸው እንትን ብሎ የጻፉት ወይም ተራ ሰው የጻፈ ጽሁፍ ምናምን ነው እንደሆነና የሚታበድ ነገር እንዳልሆነ ቀኑ ካለፈ በኋላ ምንም የተከሰሰ ነገር የለም። ከዚች ውጭ ብሔርን ለይቶ ምታ የብሔርን ለይቶ ቤት አቃጥል ወይ ምናም ምንም ከብሔር ጋር የሚያገናኝ ነገር የለውም። ጥፋት እንዳይደርሱ የሚከሰከስ ነገር የለም። ውጡ ማለት ወደ ስራ ተመለሱ ማለት ነው። ያቺ ወረቀት የተጻፈችው እንደዛ ሳይሆን ወረቀቷ እስከ አስራ አምስት አስራ አምስት እዚህ ያለው ትግሬ ካልወጣ እርምጃን እወስዳለሁ ብለው ተራ እንትን የተጻፈ ጽሁፍ ነው የነበረችው። ኦ ከከተማ ውጡ የሚል የሚል ነበረ ጽሁፉ። ግን ይሄ የሚያሳየው ት ከህዝቡም ወይም ጥያቄ ከሚያነሱ አካል አለመሆኑ የሚያሳየው አንደኛ ቀኑ ካለፉ በኋላ የተወሰደ ነገር የለም። ሁለተኛ ሲጀመር የሰውት ልቦና በህዝብ ላይ የተነሳ አይደለም። በዚህ ተቃቅፎ ለአመታት የኖረ ህዝብ ነው። ስለዚህ ያን ማድረግ አይችልም። ስለዚህ ሌላ አካል የብሔር ግጭት እንዳለ ለማስመሰል የተጻፈ ነገር ነው ብዬ ነው የወሰድኩት። ለምሳሌ ከዛ በተረፈ እንዴት ነው አሁን የሰው አብሮ መኖር እና ሁኔታ እንዴት ነው በአጠቃላይ የሰው የጎሳም የብሔር ግንኙነት እና በፖለቲካም ቢሆን የተለያየ አስተሳሰብ ያላቸው ሰዎች እንዴት ነው ጎንደር ውስጥ የሚኖሩት? አሁን እንዴት ነው ያላችሁት? እንዴት ነው የምትኖሩት? ጎንደር እዚህ ሰዎች በብሔራቸው ልዩነት ምክንያት ወይም በሌላም ትምናት ይህ ከጥያቄው ጋር በተያያዘ የተፈጠረ ምንም አይነት የግንኙነት መቋረጥ የለም። እንደ ድሮ ተቻችሎ አሁንም እንደ ድሮ ነው የሚኖረው። ዝም ብለው ሰግተው የሄዱ ሰዎች ሊኖሩ ይችላሉ። ነገር ግን እዚህ ያለው ሰው ጋር ሁሉም እንዳመለካከቱ እንዳመለካከቱ ይዞ በጋራ ነው እንትን ያደርግ ያለው። ምንም መቃቃርም ሆነ የሻከረ ግንኙነት የለም። የተለያዩ ብሔሮች ሰዎች አብረው ይውላሉ፣ አብረው ይገባሉ፣ አብረው ይጠጣሉ፣ አብረው ይበላሉ፣ እንደ ድሮ ይኖራሉ ወይስ ደግሞ የመኮራረፍ ወይም የመለያየት ነገር አለ? የመቆራረስ የመለያየት ነገር የለም። አሁንም እንደ ድሮ ሁሉም ግን ዝም ብሎ ሰው ራሱ ራሱ በሚፈጥረው እንትን ላይወጣ ይችላል። እንደዚህ አይነት ነገር ይኖራ ካለው ሁኔታም አንጻር መንግስት እየወሰደው ካለው እርምጃ አንጻርም እንትን እንደ ድሮ ላይወጣ ይችላል እንጂ እንደ ድሮ ነው። ምንም በአመለካከቱም ወይም በዚህ በብሔሩ በዘሩ ልዩነት የተገለለ ወይም የተኮራረፈ የለም። እስ ወደዛ ሊያመሩ የሚችሉ ነገሮችስ አሉ? አሁን ወደዛ ሊያመሩ የሚችሉ ነገሮች እዚህ ባለው ተጨባጭ ሁኔታ የለም። የኔ ስጋት ግን ምንድን ነው? በተለያዩ ሚዲያዎች እንደሚቀርበው መንግስትን ለራሱ ፖለቲካዊ ፍጆታ ለመጠቀም ሲል በአንድ ብሔር ላይ ያነጣጠረ እንትን እየተወሰደ ነው ወዘተ፣ ወዘተ የሚባሉ ነገሮች አሉና እነዛ ነገሮች ደግሞ ሌላ ቦታ ላይ የሚፈጥሩት ስሜት አለ። ሌላ ቦታ ላይ ስትል ከጎንደር ውጪ? ሌላ ክልል ላይ ያሉ ሰዎች በፕሮፓጋንዳው ተሸውደው ትግሬ እየተጎዳ ነው፣ ትግሬ ላይ ተነጥሎ ዘር ማጥፋት እየተካሄደ ነው። ወደ ለምሳሌ ባለፈው ሰላማዊ ሰልፍ ትግሬ ላይ የታወጀ ዘር ማጥፋት ብለው እስከ መናገር ደርሷል። ሌላ ክልል ስትል ምን ማለትህ ነው? ማለትህ ለምሳሌ ትግራይ ክልል ውስጥ ያሉ ሰዎች ማለት ነው? እና እነሱ የሚሰጡት ምላሽ ጉዳዩ ወደ ሌላ እንትን እንዳይወስደው ስጋት አለኝ እንጂ እዚህ ባለ ተጨባጭ ሁኔታ ወደ ብሔር የሚሄድበት ነገር የለም። እሺ፣ በጣም አመሰግናለሁኝ።